ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 6 2011 ዓ.ም ስርጭታችን ጀመረ። የአጣዳፊ ተቅማጥና ትውከት ወረርሽኝ በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት አስታወቀ። በሽታው በፍጥነት የሚተላለፍ ሕክምና ካልተሰጠ ደግሞ ቶሎ ሊገድልም የሚችል በድርቀት ቶሎ ሊገድል የሚችል በሽታ ስለሆነ ወረርሽኙም ወደ ሌሎች አካባቢዎች እንዳይስፋፋ የተለያዩ ስራዎች እየተሰሩ ነው። ከነዚህ ውስጥ አንዱ በቅርቡ የምናደርገው የኮሌራ ክትባት እንዲሰጡ ማድረግ የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ ሞገስ ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። አስተናጋጆቻችሁ እኔ አዳነች ፍሳዬና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፕሬዚደንት ሳህለ ወርቅ ዘውዴ ዛሬ ኬንያን ጎብኝተዋል። በጉብኝታቸው ወቅት ከኬንያው ፕሬዝደንት ኡሁሩ ኬንያታ ጋር በጋራ ጉዳዮች ላይ መክረዋል። ዛሬ ረፋድ ላይ ነበር የኢትዮጵያ ፕሬዝደንት ሳህለ ወርቅ ዘውዴ ጀሞ ኬንያታ አየር ማረፊያ ላይ የደረሱት። ፕሬዝደንቷ ሲገቡ የውጭ ጉዳይ ሚኒስትር ሞኒካ ጁማ እንዲሁም በኬንያ የኢትዮጵያ አምባሳደር መለስ ዓለም ከሌሎች የመንግስት ኃላፊዎች ጋር ተቀብለዋቸዋል። ፕሬዚደንት ሳህለ ወርቅ ከዚያ በኋላ ወደ ኬንያ ቤተ መንግስት አቅንተው ከኬንያው ፕሬዝዳንት እሁሩ ኬንያታ ጋር ስለ ኢትዮ ኬንያ ግንኙነት ተነጋግረዋል። አምባሳደር መለስ ዓለም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። ገልሞ ዳዊት ከናይሮቢ ተጨማሪ አለው። ዛሬ ረፋድ ላይ ነበር ፕሬዚዳንት ሳህለ ወርቅ ዘውዴ ጆሞ ኬንያታ አየር ማረፊያ የደረሱት ፕሬዚዳንቱ ሲደርሱ የኬንያ ውጭ ጉዳይ ሚኒስትር ሞኒካ ጁማ እንዲሁም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር መለስ አለም ከሌሎች የመንግስት ኃላፊዎች ጋር ቅበላ አድርገውላቸዋል። ፕሬዚዳንት ሳለወርቅ ከዚያ በኋላ ወደ ኬንያ ብሔራዊ ቤተ መንግስት አቅንተው ከኬንያው ፕሬዚዳንት ሮ ኬንያታ ጋር ስለ ኢትዮ ኬንያ ግንኙነት ተማክረዋል። አምባሳደር መለስ አለም በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። በሁለትዮሽ በኢትዮጵያና ኬንያ ሁለንተናዊ ግንኙነት በአካባቢው አፍሪካ ቀንድ ሰላምና መረጋጋት እንዲሁም ልማት ጉዳይ ላይ መክረዋል። ስኬታማ የሚባል ጉብኝት አድርገዋል። በሁለትዮሽ መስኮች ኢትዮጵያና ኬንያ የረዥም ጊዜ ወዳጅነት እንዳላቸው፣ በቀጣይ ይሄ ግንኙነት ወደ ተሻለ ደረጃ እንዲሆን፣ የኢኮኖሚም ማህበራዊም ትስስሩ የበለጠ እንዲጎለብት በጋራ ለመስራት ከመግባባት ደርሰዋል። አምባሳደር መለስ አለም አክለው ሁለቱ ፕሬዚዳንቶች ኢትዮጵያና ኬንያ በአፍሪካ ቀንድ ካሉ ሀገሮች የተሻለ መረጋጋት ያላቸው በመሆናቸው ስለ ቀጠናው የጸጥታ ሁኔታ መምከራቸውንም አክለው ገልጸዋል። ክብርት ፕሬዚዳንቷ በተጨማሪም ኬንያ ነዋሪ ከሆኑ ኢትዮጵያውያን ጋር ተነጋግረዋል። በሀገር ውስጥ የሚደረገውን ለውጥ በውጭ ያለው ኢትዮጵያዊ እንዲደግፍ በአጋርነት እንዲቆም አስተዋጽኦ እንዲያደርግ ጥሪ አቅርበዋል። ኢትዮጵያንም አጋርነታቸውን የገለጹበት መድረክ ነው ብሎ ማለት ይቻላል። በውይይታቸው መጨረሻ ፕሬዚዳንት ኬንያታ ድጋሚ የጉብኝት ግብዣ ማቅረባቸውን አምባሳደር መለስ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ አመሰግናለሁ። ገልሞ ለዘገባው በሱዳን የቀድሞው ፕሬዚደንት ኦመር አልበሽርን መንግሥት ደጋፊዎች በሲቪሎች ወደሚመራ መንግሥት ለመሸጋገር በተያዘው ጥረት ላይ አሻጥር ሊፈጽሙ እየሞከሩ ናቸው ሲል ወታደራዊው ምክር ቤት ወንጅሏል። ማይክል ብራውን ያጠናቀረውን ዘገባ ቆንጅታ የታቀርበዋለች። ወታደራዊው ምክር ቤት ይህንን ክስ ያሰማው የነፃነትና የለውጥ ኃይሎች ተቃዋሚ ሕብረት ከተባለው ቡድን ጋር አጨቃጫቂ በሆኑ ሁለት ጉዳዮች ላይ ዛሬ ንግግር ከመጀመሩ አስቀድሞ ነው። ሁለቱ ቁልፍ ጉዳዮች በሽግግር ተቋማት ውስጥ የወታደራዊና ሲቪላዊው ዘርፍ ስልጣን ሚዛን ምርጫዎች እስከሚካሄዱ የሽግግሩ አስተዳደር ለምን ያህል ጊዜ ይቆይ የሚሉት ናቸው። የሽግግሩ ወታደራዊ አስተዳደር ምክር ቤት ቃል አቀባይ ዛሬ በሰጡት መግለጫ ከበስተጀርባ ሆነው በአብዮቱ ላይ አመጽ የሚያቀጣጥሉት የተኙ መስለው ያደፈጡ የቀድሞ አገዛዝ ደጋፊዎች ናቸው ብለዋል። ትናንት ሰኞ እስከ ምሽት ድረስ ከባድ ተኩስ ይሰማ የነበረ ሲሆን፣ ወታደራዊ አስተዳደር ምክር ቤት እንዳመለከተው አንድ ወታደር ተገሏል፣ በርካታ ተቃዋሚ ሰልፈኞች ቆስሏል ብለዋል ጦር ሰራዊቱ በተቃዋሚ ሰልፈኞች ላይ ተኩስ ከፍቷል የተባለውን ሪፖርት የጦር ኃይሎች ዋና አዛዥ ኮሎኔል ሐሺም ባባካር አስተባብለውታል። ለን ንጥሊቅ ረሳሳ ዋዳ ዋሚ የጦር ኃይሎችም የሆኑ ፈጥኖ ደራሽ ኃይሎች ወይም ሌላ ማናቸውም መንግስታዊ ኃይል ተቃዋሚ ላይ አንዲት ጥይት አልተኮሱም። የሚተኩሱበት ምንም ምክንያትም የላቸውም ነው ያሉት ኮሎኔሉ። ደግሞም ተቃዋሚዎቹን እንደግፋለን ካሉ በኋላ ብጥብጥ እንዲፈጠር ግን እንደማንፈቅድ ይሄን ደግመን እናረጋግጣለን ሲሉ ተሰምተዋል። ይህ በዚህ እንዳለ የሀገሪቱ አቃቤ ሕግ የቀድሞውን ፕሬዚደንት አልበሽርንና ሌሎችን ተቃዋሚ ሰልፈኞች እንዲገደሉ በማነሳሳትና በመሳተፍ ወንጀል ክስ መስርቷል። ካርቱም እስር ቤት ውስጥ ናቸው የሚባሉት አልበሽር ግን እስካሁን በዚህ ክስ ላይ የሰጡት አስተያየት የለም። የሶማሊያ የፖሊስ ክፍል በገለጸው መሰረት አንድ አጥፍቶ ጠፊ ሞቅዲሾ በሚገኘው ዋርዳ ናባዳ ወረዳ በሚገኝ መስሪያ ቤት ላይ ባደረሰው ጥቃት አራት ሰዎች ተገድለዋል። በዋናው የወረዳው ጽህፈት ቤት የሮመዳን ምግብ ይከፋፈል በነበረበት ወቅት አጥፍቶ ጠፊው በፈንጂ የተሞላ ቶዮታ መኪና ነድቶ ገባበት ሲሉ እማኞች በአሜሪካ ድምፅ ላለው የሶማሊኛ ቋንቋ አገልግሎት ተናግረዋል። ፖሊሶች እንደሚሉት ቢያንስ ዘጠኝ ሰዎች በፍንዳታው ቆስለዋል። እማኞች ግን የቆሰሉት ሰላሳ ናቸው ይላሉ። ኢላማ የተደረገው ህንፃ ህንፃ ቪላ ሶማሊያ በተባለው በዋርዳ ነባዳ ወረዳ ባለው የፕሬዝዳንቱ ቤተ መንግሥት አጠገብ ይገኛል። ጽንፈኛው ቡድን አልሸባብ ለጥቃቱ ኃላፊነት ወስዷል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ጊዜው ሲያመች ዩናይትድ ስቴትስ ከቻይና ጋር በአዲስ የንግድ ይዘት ትስማማለች። ነገር ግን መጀመሪያ ባለፈው ዓመት ከቤይጂንግ ጋር የታየው የአራት መቶ አስራ ዘጠኝ ቢሊዮን ዶላር የንግድ ጉድለት መጥበብ ይኖርበታል ብለዋል። ፕሬዚደንት ዶናልድ ትራምፕ። ፕሬዚደንቱ ለጋዜጠኞች ሲናገሩ ከቻይና ጋር የሚደረገው የንግድ ንግግር ፈርሷል ማለት አይደለም፣ የቀረጡ መፋጠጥ ትንሽ ጭቅጭቅ ነው ብለውታል። ቻይና ፍትህ አጉድላብናለች ሲሉም ወቅጸዋል። ቻይና እኛ ከእነሱ ከምንገዛው እጅግ ያነሰ ነው ከእኛ የምታስገባው ብለዋል። ፕሬዚደንቱ በትዊተር ባስተላለፉት መልእክት ሁለቱ የዓለም ግዙፍ ምጣኔ ሀብቶች እርስ በራሳቸው ቀረጥ በመጨመር እየተበቃቀሉ የንግድ ጦርነት ላይ ናቸው። ከፕሬዚደንት ሺጂንፒንግ ጋር ያለኝ ልዩ የሆነ ወዳጅነትና ያለኝም ክብር ወሰን የለውም ይሁንና ከዚህ ቀደም ደጋግሜ እንዳነጋገርኳቸው ሁሉ ንግድን በሚመለከት በቻይና ካጣ ነው የተወሰነውን ለመመለስ መቻል አለብን ብለዋል ትራምፕ። ቤዥንግና ዋሽንግተን ለወራት ያህል ስለ ንግድ ስምምነት ሲደራደሩ ቢቆዩም ዋሽንግተን ላይ ሲያደርጉት የቆየው ድርድር ባለፈው አርብ ካለ ስምምነት አብቅቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚደንት ዶናልድ ትራምፕ በሁለቱ ሌላ ሀያላን ሀገሮች መካከል ያለውን ግንኙነት ለማሻሻል ቁርጠኛ ናቸው ሲሉ ዛሬ ለሩሲያ ባለሥልጣኖች ተናግረዋል። በፕሬዝደንት ትራምፕና በፕሬዝደንት ፑቲን መመሪያ መሰረት የሚደረገው በጎ ጥረት ግንኙነቱን አረጋግቶ የእያንዳንዳችን ሀገሮችን ብቻ ሳይሆን ለተቀረው ዓለምም በሚጠቅም መንገድ ያራምዳል የሚል ተስፋ አለኝ ብለዋል። የውጭ ጉዳይ ሚኒስትሩ ፖምፒዮ ይህን ያሉት በሶቺ ሩሲያ ላይ ከፕሬዚደንት ቭላዲሚር ፑቲንና ከውጭ ጉዳይ ሚኒስትር ሰርገይ ላቭሮቭ ጋር ተገናኝተው ከመነጋገራቸው በፊት ነው። ላቭሮቭ በበኩላቸው ከፖምፔዮ ጋር ቅንነት ያለው ንግግር እንዲደረግ እጠብቃሉ ብለዋል። የትራምፕ አስተዳደር ከኢራን ጋር ያለውን ውጥረት እንዴት ለማርገብ እንዳቀደ ለማወቅ መሞከርን ያቀፈ ንግግር እንደሚሆን ተስፋ አደርጋሉ ብለዋል። ላቭሮቭ ውጥረቱን የፈጠረችው ዩናይትድ ስቴትስ ነች ብለዋል። ሰሜን ኮሪያ ዩናይትድ ስቴትስን ዛሬ በሌብነት ከሳ፣ ዓለም አቀፍ ማዕቀብ ጥሳለች በሚል የያዘቻትን መርከብ እንድትመልስ ጠይቃለች። የሰሜን ኮሪያ የውጭ ጉዳይ ሚኒስቴር በሀገሪቱ ማዕከላዊ ዜና አገልግሎት አማካኝነት ባወጣው መግለጫ ዩናይትድ ስቴትስ መርከቢቱን መያዟ ምንነቱ ያልተጠቀሰ መዘዝ እንደሚኖረው ገልጿል። ዩናይትድ ስቴትስ የመርከቧ ስርቆት ምን ሊያስከትል እንደሚችል በጥንቃቄ በማሰብ መርከቧን በፍጥነት መመለስ አለባት ይላል መግለጫው። የመርከቢቱ መያዝ የሁለቱን ሀገሮች ግንኙነት ለማሻሻል በሚል በፕሬዚደንት ትራምፕና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል አምና የተደረሰውን ስምምነት ይጥሳል ይላል የሰሜን ኮሪያው መግለጫ። ዩናይትድ ስቴትስ ዋይዝ ኦነስት የተባለችውን መርከብ መያዟን ባለፈው ሳምንት አስታውቃ ነበር። መርከቢቱ ባለፈው ዓመት ሚያዝያም በኢንዶኔዥያ ባለስልጣኖች ተይዛ እንደነበር ታውቋል። አንድ የተባበሩት መንግስታት ድርጅት የሀቅ ምርመራ ተልኮ የሚያንማር ወታደራዊ ኃይል በአናሳ ሮሂንጋ ሙስሊሞች ላይ ለሚፈጽመው በደል ተጠያቂ እንዲሆን በሚደረገው ጥረት መሰረት የዓለም ሀገሮች ግንኙነታቸውን እንዲያቋርጡ ጥሪ አድርጓል። ልዩ ተልእኮ ከዚህ ቀደም የሚያንማር ወታደራዊ ኃይል ከሁለት ዓመታት በፊት ነሐሴ ወር በሮሂንጋ ሙስሊሞች ላይ ከፍተኛ የጭካኔ ተግባር ፈጽሟል። በሰሜን ምስራቅ ራኪን ክፍለ ግዛት ከ700 ሺህ በላይ የሚሆኑ ሮሂንጋዎች ወደ ባንግላዴሽ ተሰደዋል። ለፍጅቱ ምክንያት የሆነው የሮሂንጋ አማጽያን በጸጥታ ኃይሎች ሰፈር ላይ ጥቃት መክፈታቸው ነው ተብሏል። የሚበዙት ህዝቦቻቸው የእስልምና እምነት ተከታዮች ለሆኑ ሀገሮች አምባሳደሮችና ዲፕሎማቶች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ የራማዳን ጾም ማፍጠሪያ እራት ግብዣ አድርገዋል። ማይክል ብራውን ያጠናቀረውን ዘገባ ቆንጅታየት አቀርበዋለች። ረመዳን የበጎ አድራጎትና የቤተሰባዊና የማህበረሰባዊ ትስስር ወቅት ነው ብለዋል ፕሬዚደንት ትራምፕ። በቅርብ ሳምንታት የተለያዩ እምነቶች ተከታዮችን እየጎዱ ያሉትን የጥላቻና የጥቃት ድርጊቶች ስለማሸነፍም ተናግረዋል። ኒው ዚላንድ ኒውዚላንድ መስጊዶቻቸው ውስጥ ለተገደሉት ሙስሊሞች፣ ስሪላንካ፣ ካሊፎርኒያ፣ ፒተርስበርግ ውስጥ ለተገደሉት ክርስቲያኖች፣ አይሁድና ሌሎችም የእግዚአብሔር ልጆች ልባችን በሐዘን ተሞልቷል። የእነሱን የተባረከ ትዝታ ሰንቀን ሰው ሁሉ ያለ ፍራት እምነቱን እንዲከተል ያለ ስጋትም እንዲጸልይ ከልቡ በሚፈልቅ እምነት መኖር እንዲችል የሽብርተኝነትና የሃይማኖት ጭቆናና መሳደድን ክፋት ድል ልንመታ ቁርጠኞች ነን። ወደፊትም መግባባትና ሰላም እንዲሰፍን እንጸልይ ሲሉም ፕሬዚደንቱ ተማጽኖ አሰምተዋል። ፕሬዚደንት ዶናልድ ትራምፕ እንደ ኤውሮፓውያን አቆጣጠር በ2016 ዓመተ ምህረት በምረጡኝ ዘመቻቸው ወቅት ሙስሊሞች በጠቅላላ ዩናይትድ ስቴትስ እንዳይገቡ ይከልከል ማለታቸው የሚዘነጋ አይደለም። ፕሬዚደንት ከሆኑም በኋላ በተደጋጋሚ አብላጫ ሕዝባቸው ሙስሊም ከሆኑ ሀገሮች ተጓዦች እንዳይገቡ የሚከለክሉ አስፈጻሚ ትዕዛዞችን መፈረማቸው ይታወሳል። ለዜናው የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ1560 ኪሎ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 6 2011 ዓ.ም ምሽት ፕሮግራም ነው። If we are, then we'll be the last one. If you fly it again, you'll be the last airline to fly it. I cannot fully say that the airplane will fly back on Ethiopian Airlines. የምናበራውም ከሆነ እኛ የመጨረሻዎቹ ነው የምንሆነው። አውሮፕላኑ በኢትዮጵያ አየር መንገድ ተመልሶ ይበራል ብዬ ሙሉ በሙሉ መናገር አልችልም። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ ተወልደ ገብረ ማርያም ስለ ቦይንግ 737 ማክስ 8 ከአንድ የአሜሪካ የቴሌቪዥን አውታር ጋር በተለይ ካደረጉት ቃለ ምልልስ የተቀነጨበን የሰማችሁት። በንግድና ምጣኔ ሀብት ክፍለ ጊዜ ዘገባ ይዘናል። አንዳንድ ሰው እንዴት ብዬ ወታደሮቹ ሲያሳድዙኝ ግድግዳውን እንደዘለልኩት አላውቅም። እና ይሄ ፍላይት ኦር ፋይት ለመዳን እና ራስን ለመጠበቅ ሰውነታችን ተፈጥሮ ያዘጋጀችው ነገር ነው። ነገር ግን አገር ሰላም ሆኖ ይሄ ስሜት ሲመጣ ነው እንግዲህ እንደ ችግር የሚሆነው ፓኒክ ዲስኦርደር የሚባለው። እና ስሜት ብዙ ጥቅም አለው አንዳንዴም ምልክት ነው አንድ ነገር እየተካሄደ እንዳለ። ፕሮፌሰር ዮናስ እንዳለገዳ በዩናይትድ ስቴትስ የማዮ ክሊኒክ የነርቭና የአእምሮ ህክምና ልዩ ባለሙያና በህክምና ትምህርት ቤቱ የትምህርት ክፍሉ ኃላፊ ናቸው። በሰው ልጅ የተፈጥሮ ስሜት ጠባይ ምንነት የሥነ ልቦና ጤናና ዓለም ብሎም ከጤናማው ምህዋር ውጭ የሚታዩ ሁኔታዎችን በሚመረምረው ቅንብር በሁለተኛው አጋማሽ በሐኪሞን ይጠይቁ ይመለሳሉ። ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአጣዳፊ ተቅማጥና ትውከት ወረርሽኝ በአማራ ክልል ሁለት ዞኖች መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት አስታወቀ። የኢንስቲትዩቱ የህብረተሰብ ጤናና አደጋዎች ምላሽ መስጫ ማዕከል ዛሬ ለመገናኛ ብዙሃን በሰጠው መግለጫ እንዳስታወቀው ወረርሽኙ በተከሰተበት አካባቢ ሕክምና መስጠት ከመጀመር በተጨማሪ የአጣዳፊ ተቅማጥና ትውከት ወረርሽኝ ሊተላለፍባቸው ይችላሉ ተብሎ የተጠረጠሩ አካባቢዎች ላይ የመከላከል ስራ እየተሰራ ነው ብለዋል። ሙክታር ጀማል ተጨማሪ ዝርዝር አለው። በአማራ ክልል ዋግምራና ሰሜን ጎንደር ዞን ነው የአጣዳፊ ተቅማጥና ትውከት ወረርሽኝ አተት መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ በአዲስ አበባ መስሪያ ቤቱ ለጋዜጠኞች በሰጠው መግለጫ የገለጸው የኢንስቲትዩቱ ምክትል ዳይሬክተር እና የህብረተሰብ ጤና አደጋዎች ምላሽ መስጫ ማዕከል አስተባባሪ ዶክተር በየነ ሞገስ እንደገለጹት በወረርሽኙ 174 ሰዎች ተጠርጥረው ተለይተዋል። እንግዲህ በአሁኑ ሰዓት በአማራ ክልል በሁለት ዞኖች ላይ በሰሜን ጎንደር ዞን እና በዋግህ ምራ ዞን የአተት ወረርሽኝ ተቀስቅሷል። ዋግህ ምራ ዞን ላይ አበርጌሌ በሚባል ወረዳ እስካሁን ስልሳ አንድ ሰዎች በበሽታው ተጠርጥረዋል። እንዲሁም በሰሜን ጎንደር ዞን በጠለምት ወረዳና በበየዳ ወረዳዎች ላይ ነው ወረርሽኙ የተቀሰቀሰው። በጠለምት ወረዳ ላይ መቶ አስር ሰዎች እስካሁን በበሽታው ሲያዙ፣ በበየዳ ግን አራት ብቻ ናቸው። ምናልባትም በበየዳ ወረዳ ላይ ያለው ወረርሽኝም ላይሆን ይችላል ገና እያጣራ ነው ያለ ጉዳይ ነው ማለት ነው እንግዲህ በአጠቃላይ እስካሁን በክልሉ ባለፉት ጥቂት ቀናት ውስጥ አንድ ሳምንት ባልበለጠ ጊዜ ውስጥ 174 ሰዎች በበሽታው ተጠርጥረዋል ማለት ነው። ዶክተር በየነ ሞገስ እንደገለጹት ወረርሽኙን ለመቆጣጠር እየተደረገ ባለው ርብርብ ከሐኪሞች ከነርሶች፣ የላብራቶሪ ባለሙያዎችና ከአካባቢ ጤና ባለሙያዎች የተዋቀረ የፈጣን ምላሽ ሰጪ ቡድን ከፌዴራል ከክልልና ዞን በመውጣጣት ተሰማርቷል። ወረርሽኙን ለመቆጣጠር አስፈላጊ የመድኃኒት እና የሕክምና ግብዓቶች የቀረቡ ሲሆን የመከላከል ሥራ ለማገዝ የዓለም ጤና ድርጅት የድንበር የለሽ ሐኪሞች ቡድንና በተባበሩት መንግሥታት የሕፃናት መርጃ ድርጅት እንዲሁም ሌሎች ዓለም አቀፍ ድርጅቶች ተሳትፎ እያደረጉ መሆኑን ገልጸዋል ሊዛመትበት ይችላል ተብለው የተገመቱ አካባቢዎችም ላይ የመከላከል ሥራ እየተሰራ መሆኑን የማዕከሉ አስተባባሪ ዶክተር በየነ መገስ አብራርተዋል። አጎራባች የሆኑ በአማራ ክልል ላይ የሚገኙ የተለያዩ ወረዳዎች አሉ። ለምሳሌ ያክል እንደ ድርቃይ፣ ጃናሞራ፣ ሳህል፣ ጠየምት፣ ዝቋላ ና ሰቆጣ የሚባሉ ወረዳዎችን እንዲሁም በትግራይ ክልል ደግሞ ጸለምት፣ ጣንቋ፣ በርገሌ፣ አምባላጄ፣ እንዳመሆኒ ኦፍላ ና ሳምረ ሳህረት የሚባሉ ወረዳዎች አዋሳኝ ወረዳዎች በመሆናቸው በሽታው በቀላሉ ወደ እነዚህም ሊስፋፋ የሚችል ሊችላል ብለን ስለተጠራጠርን በእነዚህ ቦታዎች ላይም ከፍተኛ የሆነ የቅኝት ስራ እየተሰራ ነው ወይም እንዲሰራ እየተደረገ ነው። ከዚህ በተጨማሪም ወረርሽኙ ወደ እነዚህ ቦታዎች የመስፋፋት እድል ቢገጥመው ቅድመ ዝግጅት ስራዎች እየተሰሩ ነው። ዶክተር በየነ መጉስ በኬንያ ና በሶማሊያ የወረርሽኙ ምልክት መታየቱን ገልጸው ይህም ለኦሮሚያና ሶማሌ ክልሎች የተጋላጭነት ስጋት ስለፈጠረ የመከላከሉ ስራ በጋራ እየተሰራ መሆኑን ተናግረዋል። ዶክተር በየነ አክለውም ወረርሽኙን በአግባቡ ለመቆጣጠር ከፍተኛ የመሰረተ ልማት ተግዳሮት እንዳጋጠማቸውም ጠቅሰዋል። ወረርሽኙ በሌሎች አካባቢዎችም እንዳይስፋፋ ሰፊ የመከላከል ስራዎች እየተሰሩ መሆናቸውንም ተናግረዋል። በሽታው በፍጥነት የሚተላለፍ ሕክምና ካልተሰጠ ደግሞ ቶሎ ሊገድልም የሚችል በድርቀት ቶሎ ሊገድል የሚችልም በሽታ ስለሆነ ወረሽኙም ወደ ሌሎች አካባቢዎች እንዳይስፋፋ የተለያዩ ስራዎች እየተሰሩ ነው። ከነዚህ ውስጥ አንዱ በቅርቡ የምናደርገው የኮሌራ ክትባት እንዲሰጠው ማድረግ ነው። እንግዲህ ይሄ በበሽታው ላልተጠቁ፣ ነገር ግን ተጋላጭነት አላቸው ብለን ወይም ደግሞ ወረሽኙ ተቀስቅሶባቸዋል ብለን በምናስባቸው ቀበሌዎች እና ወረዳዎች የሚደረግ ይሆናል። ወረርሽኙ ግን ኮሌራ ነው ተብሎ ገና ሙሉ በሙሉ ስላልተረጋገጠ ቀጣይ የናሙና የላቦራቶሪ ምርመራዎች ይኖሩናል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የመጽሔቱ ዘገባዎች ይቀጥላሉ። በድሬዳዋ በተለምዶ መስቀለኛ በሚባለው ሰፈር ሰርግ ላይ በተፈጠረ ድንገተኛ የተፈጠረ ድንገተኛ ግጭት አድማሱን አስፍቶ ለሦስት ቀናት በአካባቢው ውጥረት አስፍኗል። በግጭቱ መንስኤነት የተለያዩ ምክንያቶች እየተነገሩ ሲሆን እስከ ዛሬ ጠዋት ድረስ በአካባቢው የተኩስ ድምፅ እየተሰማ ነው ተብሏል። በግጭቱ እስካሁን ቁጥራቸው ያልታወቀ ሰዎች ቀላልና ከባድ የመቁሰል አደጋ ደርሶባቸዋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ አሁንም እንደተዘጋ ሲሆን የአካባቢው ተማሪዎችም የአስረኛ ክፍል ሞዴል ፈተና መውሰድ አለመቻላቸው ታውቋል። አዲስ ቸኮል ተጨማሪ አለው። ባለፈው እሁድ ግንቦት አራት ቀን 2011 ዓ ም በድሬዳዋ ሳቢያን መስቀለኛ ሰፈር አካባቢ በነበረው የሰርግ ዝግጅት ላይ ሆን ብለው ሰርጉን ለማወቅ ሞክረዋል ባሏቸው ሶስት ወጣቶች ላይ ጥቃት ተፈጽሞባቸዋል። ይህን ጥቃት የፈጸሙ የመስቀለኛ አካባቢ ወጣቶችን ለመበቀል ከገንደ ተስፋ ተሰብስበው የመጡ ወጣቶችም በበኩላቸው በሰርጉ ታዳሚዎች ላይ ጥቃት ፈጽመዋል ተብሏል። በግጭቱ መንስኤ ላይ የተለያዩ ሀሳቦች ይነገራሉ። የሰርጉ ታዳሚዎች ሰርጉን አጅበው በሚሄዱ ሞተር ብስክሌቶች ላይ ፎርስ በተባለ ባለሶስት እግር ተሽከርካሪ የተሳፈሩ የገንደ ተስፋ ወጣቶች መንገድ በመዝጋት ሆን ብለው ሰርጉን ለማወቅ ሞክረዋል ይላሉ። ከገንደ ተስፋ ነዋሪዎች አንዱ እንደሚገልጸው ግን የገንደ ተስፋዎች ወጣቶች የጾም መፍቻ ሰዓት ደርሶባቸው ወደ ሰፈራቸው እየተጣደፉ እያለ ነበር፣ መንገድ ዘጋችሁ በሚል ጥቃት የደረሰባቸው። ይህ ባለመግባባት የተፈጠረ የሚመስለው ግጭት ግን በመወያየት በአጭር ይቀጫል ተብሎ ቢገመትም በአካባቢው ውጥረት እንደነገሰ ሶስት ቀናትን ይዟል። የሳተናው አባል የሆነ የገንደ ተስፋ ነዋሪ ወጣት ወንደሰን ባልታወቁ ወጣቶች ዛቻ ቤቱ እንደለቀቅ አስታውቋል። ከገንደ ተስፋ ወደ መስቀለኛ የሚወስደው መንገድ በመዘጋቱም የአስረኛ ክፍል ሞዴል ተፈታኞች ሳይፈተኑ እንደቀሩ የአካባቢው ነዋሪ ወጣት ሙራር ተናግሯል። ላለፉት ሶስት ቀናት በተለይ ምሽት ምሽት ላይ ከፍተኛ የተኩስ ድምፅ በተደጋጋሚ ይሰማል። ቁጥራቸው በውል ባይታወቅም በድብደባ ከባድና ቀላል የመቁሰል አደጋ የደረሰባቸውም በርካቶች ናቸው። የኦሮሞ ዴሞክራሲያዊ ፓርቲ እና የአማራ ዴሞክራሲያዊ ፓርቲ አመራሮች እንዲሁም የጸጥታ አካላት የአካባቢው ወጣቶች እንዳነጋገሩ ቢነገርም በተጨባጭ ትርጉም ያለው መሻሻል ግን አልታየም። በዛሬው ዕለት አንድ የገንደ ተስፋ ወጣት ጉዳት ደርሶበት ሆስፒታል እንደገባ ሲነገር፣ ጥቃቱ እንዴት ደረሰ በሚለው ላይ ግን የተለያዩ አመለካከቶች ናቸው ያሉት። የገንደ ተስፋ ወጣት ሙራድ እንዲህ ይላል። ገንደ ተስፋ አካባቢ ላይ ዛሬ ጠዋት የተደረገ ነገር በጣም የሚያሳዝን ነው። አሁን ከተለያዩ ቦታዎች ተሰብሶ ነው የመጡት። ዘገራና ምናምን ይዞ ገንደ ተስፋን እናፋናቅላለን በማለት ነው። ገንደ ተስፋ ላይ የተዛማቸ ያለሁት ማለት ነው። በሌላ በኩል የሳተናው የድሬዳዋ ወጣቶች ማህበር ሊቀመንበር ወጣት ሲሳይ ይሄ ስህተት ነው ይላል። ከለኛ ድረስ በፖሊስ መጥተው የተቀመጡትን ልጆች እዛ አካባቢ ለሪቱ ሙሉ ሲቀ

እነዚህ ግልጽ ያሉን ጥሎ ያደረጉት በገሳት እንቅጣት የደረሰበት እንጂ ወደ እዛ ሰፈር አልሄዱም፣ ነው የምትለው። ወደ ገለ ተስፋ ሄ መስቀለኛ አካባቢ አካባቢ ነው እነሱ እየጠበቁ ያለ ተነዋል እኮ ፖሊስን፣ መከላከያም አለ። በቀላሉ ሊበርድ የሚገባው ግጭት ለምን እስካሁን አልተፈታም የሚለው ላይ ወጣት ሲሳይና ወጣት ሙራድ የተለያየ አቋም ነው ያላቸው። ወጣት ሲሳይ ፖሊስ ኮሚሽን ፖሊሶች ፌራል መከላከያ አለ መበተን ሲቻል

Bu falan diyor ana kadar, kanlı, şu yüzlerdeki ne kadar var ya? Sahada ki ne zaman koyar, andırır ya böyle ne zaman koyar, ne zaman koyar diye düşünürler. Benim <Sessizim> de, benim <Sessizim> de bu da ne kadar keski <Sessizim> diye düşünürler. Yani ne oluyor ki, yere çıkarsak keski <Sessizim> diye düşünürler. Ama sahiden lose ne farkını yapıyoruz ya? Sahiden lose, ne kadar ne kadar bilinçli bir davranı mı yapıyoruz ne kadar? Ne? Ya esnou ጥቃት ሙራድ በበኩሉ እንዲህ ይላል። ግለሰብ ነገር ማድረግ ደግሞ በጣም ነው። እንደዚህ ይህ ለውጥ የማይፈልጉ አካቱ ይህን ድርጊት እየፈጸመ ያለው ሆን ብሎ ከደራጅቶ ማለት የምድና ስራ ነው እንጂ ይህ ሃይማኖት አይወክላቸውም። የትኛም ሃይማኖት አሁን የክርስትና የክርስቲያኖች ቦታችን ዛሬ ህብረተሰብ ጋራ ሲወጡ ሄዶ እየተነጋገሩ ነበረ ከመከላከያ ጋር እኔ እንደ ወንድማማችነትና እንደ ተስፋ መሆን መስቀለኛ የሆነ ወንድማሞች ናቸው ሳይሆን የሆኑ ከ ሀያ አመትና ከሰራታ በላይ አመት አብሮ የኖሩ ናቸው። አብሮ የበሉ ሰዎች ናቸው። አብሮ የሚኖሩ ሰዎች ናቸው። አብሮ የሚነግዱ ህዝቦች ናቸው። ስለዚህ እንደዚህ አይነት ጠቃቅን ነገር በሽምግልናም ሳይሆን በአንድ ሰው ግለሰብ ሄዶኮ የሚሳታ ችግር ስለሆነ ይህንን ከገን በማድረግ የራሱን አጀንዳ የሚያራምድ አካል ስላለ እኔ እንደ ወንድማማችነት ከዚህ እንዲቆጥቡ ነው ማስራቸው እኔ እንደ ወንድማማችነት ወጣት ሲሳይም ሆነ ወጣት ሙራድ ግጭቱ የብሔርም ሆነ የሃይማኖት መልክ ሊሰጠው አይገባም ባይ ናቸው። የግጭቱ መንስኤም የትም ቦታ ሊያጋጥምና በቀላሉ ሊፈታ የሚችል ተራ ለመግባባት ሊሆን ስለመቻሉም ይስማማሉ። በጉዳዩ ዙሪያ ከፖሊስ መረጃ ለማግኘት ያደረጉት ተደጋጋሚ ሙከራ የፖሊስ ኮሚሽነሩና የህዝብ ግንኙነት ኃላፊው በድሬዳዋ ባለመኖራቸው ሊሳካ አልቻለም። የፖሊስንና የአስተዳደሩን አመራሮች አስተያየት እንዳገኘን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ከመጠጥ ውሃ አቅርቦት እጥረት ጋር በተያያዘ በተፈጠረ አለመግባባት በወልዲያ ዩኒቨርሲቲ ግጭት መቀስቀሱ ተሰምቷል። በግጭቱ አንድ ተማሪና ስድስት የጸጥታ ኃይሎች መጠነኛ ጉዳት ደርሶባቸዋል ተብሏል። ዩኒቨርሲቲው መረጋጋት ቢስተዋልበትም የመማር ማስተማር ሂደቱ ተቋርጧል። ትናንትናና ዛሬ ከሰሜን ወሎ አስተዳደር ከዩኒቨርሲቲው አካላት ጋር ውይይት ለማድረግ ቢሞከርም መግባባት ላይ አለመደረሱን ከዩኒቨርሲቲው ተማሪዎች የተገኘው መረጃ ያመለክታል። ቀጥሎ ይቀርባል። ከትናንት በስቲያ ምሳ ሰዓት ገደማ የተቀሰቀሰው ግጭት አንዴ ረገብ አንዴ ጠንከር እያለ ቆይቶ ትናንትናና ዛሬ ለትምህርትና ሌሎች አገልግሎቶች መስተጓጎል ምክንያት ሆኗል። የወልዲያ ዩኒቨርሲቲ ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተፈራ አስና ቀን በስልክ አናግሬያቸው ነበር። ውሃን ነው መነሻቸው። አጋጣሚ ሆኖ ደግሞ ከተማው ላይ የመብራት መቆራረጥ ሲመጣ ከተማውም ራሱ ውሃ እንደልብ ማግኘት አልቻለም። መብራት የለም። በሽፍት ነው መብራት የሚጠቀሙ የነበሩት እና ውሃ ወደ ዩኒቨርሲቲ መውሰድ የምንችልበትን አጋጣሚ በምንፈልገው ፍጥነት ማግኘት አልተቻለም። አንድ ጊዜ ቦቱ አቅርቦ ሁለተኛው ለመውሰድ ሲመጣ በከተማው የተፈጠረው የመብራት መቆራረጥ ውሃው በምንፈልገው ፍጥነት ቶሎ ሞልፍ መድረስ አልቻለም እሱን ምክንያት በማድረግ ረብሻ ነገር አስመርሱ በዛ ተወሰነ ደረጃ በዩኒቨርስቲው ህንፃዎች ላይ መስታወቶችን ሰባብረዋል። ይህ ሲደረግ የጸጥታ ኃይል ገብቶ ያንን የማስቆም ስራ ሰርቷል። ከዛ በኋላ ተረጋግቶ ምሽት ውሃውን መጣ። ከዛ ውጭ ራትናን ፕሮግራም በተለመደው አግባብ ነው የሄደው። ችግር አልነበረም። ለዲትም በሰላም ነበር ሄደው። ራት ላይ ያ ሰራተኛ በሚገባበት ጊዜም ጥሩ ነው የነበረው። ትንሽ ከቆየ በኋላ የተወሰኑ ተማሪዎች ወደ ፍሬሾች እየሄዱ ፍሬሾቹን ጫና የማድረግ የማሳደር ዛ ግፊት እያደረጉ፣ አብዛኛው ተማሪ ማለት በሚቻል ክላስ ውስጥ ነው የነበረው። ወደዛም ወደ ክላስ ውስጥ በሚሄድ ያንን አካባቢ መረበሽ ሁኔታ ነበረ። እዛ ላይ መማር ማስተማሩ ነበረው እንዲሁ ተስተጓጎለ። በዛ ሁኔታ ላይ እንዳለ አጋጣሚ ወደ ግቢ ውስጥ እየዞሩ ሰላማዊ ሰልፍ የሚመስል ነገር ሲያደርጉ ቆዩ። ምንድን ነበረ የሚያነሷቸው? ርቀት ሁነን ነበረ የምንከታተለው በትክክል ያሉትን ነገር መስማት አልቻልኩም። በግጭቱ የመምህራን መመገቢያ አዳራሽ፣ አስተዳደርና ሌሎች አገልግሎት ሰጪ ቢሮች መሰባበር የደረሰባቸው ሲሆን ይህንን ተከትሎ ትናንት ሰራተኞች ስራ ገበታቸው ላይ አለመገኘታቸውን ዳይሬክተሩ ይናገራሉ። ዛሬ ግን አብዛኛው ሰራተኛ ወደ ስራው የተመለሰ ሲሆን የመማር ማስተማሩ ሂደት ግን መቋረጡን ከስፍራው የደረሰን መረጃ ያመለክታል። ችግሩን ለመቅረፍ ጥረቶች በመደረግ ላይ መሆናቸውም ታውቋል። የወልዲያ ዩኒቨርሲቲ የተማሪዎች ሕብረት ፕሬዚዳንት መለስ የአይኒ አበባም የግጭቱ መነሻ የመጠጥ ውሃ አቅርቦት መቋረጥ መሆኑን ይናገራል። ውሃ ጠፋ ነበረ። ፋይቱ ተበላሽቶ ነበር እዚ ጋር። በዛ ምክንያት ውሃ መጥፋት ለግጭት መነሻ ሊሆን ይችላል አይችልም። ግን በወቅቱ ወልዲያ ከተማ እዚህ ውሃ ሲጠፋ በቦቲ የምናመጣበት ነበረ። ከወልዲያ ከተማ ነበር የምናመጣው። መብራት ጠፋና ሰማ ዘገየ። በምሳ ሰዓት ላይ ውሃ አለመጣም ነበረ። ይህን ተከትሎ ነው ተማሪዎች ጠቡ መነሻ የሆነው። እንዲህ አይነት የመጠጥ ውሃ አቅርቦት ችግር ሲፈጠር ችግሮቹ በሰላማዊ መልኩ ይፈቱ እንደነበር ያስታውሳል። ታዲያ ሰውና ንብረት ላይ ጉዳት እስከማደርስ የሚሻገር ምን የተለየ ነገር አጋጠመ? ችግሩን ለመፍታት ተመረ በስተቀር ሌላ በስተጀርባ ምናለ ምን እንዴት ነው የሚለውን እኛ መድረስ አልቻልንም። እንግዲህ ወደ ፊት ሰው ሊጣራ ይሆናል። ልክ ነው። መታገስ ነበረብን። ጥያቄም ቢኖረን በዛ አይነት መልኩ መሆን የለበትም ነበረ። ተማሪ መጎዳት የለበትም። ወቅታዊ ሰራውንዲንጉ ከሌላም አካባቢ ያለው ነገር ያንን አብሮ ሪፍሌክት የማድረግ ነገር ነው ያለው ተማሪ በሌሎች አካባቢ የሚስተዋሉ አለመረጋጋቶች ነጸብራቅ ነው ነጸብራቅ ያንን ተከትሎ ለማሳየት የሚካሄድ ነገር ነው። እንደተማሪ ካየነው እንደ ተማሪ የምናስብ ከሆነ ችግሮቻችንን እንትን ለማለት ተማር ነው መሰረት በዛው በዲሞክራሲ አግባብ ባለው መልኩ ነው ስለግል ማድረግ ያለብን። ከአመራሩና ከሚመለከተው አካል ጋር ውይይት አደረጋቸው አድርገን ነበረ ትናንትና እስከ አስራ ሁለት ሰዓት አድርገን ነበረ ምን መግባባት ላይ ደረሳችሁ? እንግዲህ ቀጥታ ተማሪውን አግኝተን አወያይተን ችግሩን ተማሪውን ያለውን ፊሊንግ ችግሮችንም አንስቶ ይሄ በዚህ ምክንያት አይፈታም፣ ጊዜያዊ መፍትሄ ደግሞ በጎን ለጎን እንዲቀመጥለት የሚፈቱትን ደግሞ በቀጥታ እንድናገር ነበረ። አቅጣጫ አስቀምጠን ይሄድ ነው ዛሬ ብለን ነበር። ስብሰባ በየ አዳራሽ ውስጥ አዳራሽ ሸይከ ነበር ያሰብ ነው ተማሪ ስለሚበዛ፣ ነገር ግን እነሱ ተማሪዎች የአይነት ፍላጎት የላቸውም ነበር። እስከ ስድስት ሰዓት ይታ አድርገዋል። ያው እንግዲህ ሌላ ከዚህ ከግቢ ካሉ አመራሮች ውጭ መጡ ያነጋግረን ነው የሚሉት፣ ሌላ አካል ይምጣልን ነው የሚሉት። እነሱ እንግዲህ በዛ ነው አሁን የተበት። የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ በግጭቱ የደረሰውን ጉዳት እንዲህ ይገልጹታል። አንድ ተማሪ አሁን ከሆስፒታል በተገኘ መረጃ ወርቆ ትብራ ደርሶበታል። ሌሎች በጸጥታ ኃይሎች ላይ ነው በድንጋይ ጉዳት የደረሰው። በአንድ ስድስት የጸጥታ ኃይሎች ላይ ጉዳት ደርሷል። ጉዳታቸው በምን ደረጃ ላይ ይገኛል? አሁን የሰት ኃይሉ በድንጋይ ነው የተመቱት። ወረድ እየተከሙ ወደ የቤታቸው ሄደዋል። ስለዚህ ቀላል ጉዳት ነው የደረሰባቸው ማለት ነው። ቀላል ጉዳት ነው የደረሰባቸው። ከግጭቱ ጀርባ ሌላ ምክንያት ይኖር ይሆን? ከበስተጀርባው ሌላ ነገር ይኑር አይኑር የሚያጠራ ነው ነገር የለም። መነሻው የውሃ ችግር ነው። በውስጡ ሌላ ግጭት የለውም። አንድ አይነት ጥያቄ ነው። ጥያቄ ያላቸው ተማሪዎች ጥያቄያቸውን በሰላማዊ መልኩ ለማቅረብ ያጋጠማቸው ችግር ምን ይሆን? እኛም በሰላማዊ መንገዱ ጠይቁ ነው። እነሱ እስካሁን ያወያየን የለም ነው የሚሉት። የጸጥታ ኃይሉ ከአካባቢው ነዋሪና ከዩኒቨርሲቲው ማህበረሰብ ጋር በመሆን ችግሩ እንዳይስፋፋ ማድረጉን ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። አመሰግናለሁ መስን። ወደ ተከታዩ የመጽሔት ርዕስ እንሸጋግራለን። የዩናይትድ ስቴትስና የቻይና ግብግብ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው ከቻይና በሚገቡ ሸቀጦች ላይ የጣለችው ተጨማሪ ቀረጥ ብዙ ቢሊዮን ዶላር ለዩናይትድ ስቴትስ ግምጃ ቤት ያስገባል ሲሉ ትናንት ተናግረዋል። በአንጻሩ ግን ቻይና በዩናይትድ ስቴትስ ላይ በአጸፋው የምትጥለው ሌላ ተጨማሪ ቀረጥ በዩናይትድ ስቴትስ ምጣኔ ሀብት ላይ የሚያሳድረው አንዳችም ተጽዕኖ አይኖርም ሲሉ ተሟግተዋል። ሁለቱ አገሮች አንዳቸው በሌላኛው ላይ በፉክክር መልክ እየጣሉ ያሉትን ተጨማሪ ቀረጥ ተከትሎ በትናንትና ዕለት ብቻ በዩናይትድ ስቴትስ የአክሲዮን ገበያ ላይ የዳው ጆንስ ኢንዱስትሪ ሰንጠረዥ ስድስት መቶ ነጥብ አሽቆልቁሏል። ዝላቲት ሳሆክ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። ግምቱ ሁለት መቶ ቢሊዮን ዶላር በሚሆን ከቻይና ወደ ዩናይትድ ስቴትስ በሚገባው ሸቀጥ ላይ ዩናይትድ ስቴትስ ባለፈው አርብ ጣለችውን የ25 በመቶ የቀረጥ ጭማሪ ውሳኔ ተከትሎም ቻይና በፊናዋ ስልሳ ቢሊዮን ዶላር በሚገመት የዩናይትድ ስቴትስ ምርትና ሸቀጥ ላይ በአውሮፓውያኑ የዘመን ቆጠራ ስሌት መሠረት የፊታችን ሰኔ አንድ ቀን ተግባራዊ የሚሆን የ25 በመቶ ተጨማሪ ቀረጥ ወስናለች። ከዚያም ቀደም ብሎ ቻይና እንደ ስጋ አትክልትና የፍራፍሬ ጭማቂ የምግብ ዘይት ቡናና ሻይን ጨምሮ ከአምስት ሺህ በላይ በሚደርሱ የዩናይት ስቴትስ ምርቶችና ሸቀጦች ላይ የቀረጥ ጭማሪ ጥላ ነበር። በዚህም የዩናይት ስቴትስ ገበሬዎች ከፍ ያለ ስጋት ወድቆባቸዋል ከፍ ያለ ስጋት ላይ ወድቀዋል። ይሁንና ዩናይትድ ስቴትስ በቻይና ላይ አዲስ በጣለችው ተጨማሪ ቀረጥ መዘዝ ሊደርስ የሚችለው ጫና ይካካሳል ሲሉ ፕሬዝዳንት ትራምፕ በትላንትና ዕለት በሰጡት አስተያየት ተደምጠዋል። ቻይና ከዚህ ቀደም ከገበሬዎቻችን ከፍተኛ መጠን ያለው ምርት የገዛችበትን ዓመት ወስደን፣ ይህም አስራ አምስት ቢሊዮን ዶላር ነው ግምቱ። በምላሹ ያንን ያህል መጠን ያለው ካሳ ለገበሬዎቻችን በመስጠት በቻይና እርምጃ ሊደርስባቸው ከሚችል ማናቸውም ኪሳራ እንታደጋቸዋለን። አነስተኛ ምርት አምርተው ረከስ ባለ ዋጋ ቢሸጡም ተመሳሳይ መጠን ያለው ገቢ ግን ማግኘት ይችላሉ። ነገሮች እስኪስተካከሉም እንቀጥላለን። ገበሬዎቻችንም፣ ፋብሪካዎቻችንም፣ መንግሥታችንም ሁሉም ደስተኞች ይሆናሉ። ምክንያቱም በብዙ አስር ሺዎች የሚገመት ዶላር እያስገባን በመሆናችን። ትራምፕ አክለውም ከቻይና ከዩናይት ስቴትስ ጋር በገባችው የቀረጥ ፍልሚያ ብዙ ወደ ውጭ የምትልከው ሸቀጥ ስላላት ብዙ የምትከስረውም እርሷ ትሆናለች ብለዋል። ቻይናዊው ተንታኝ ጋው ሊንግን ይልቁንም በረዥም ጊዜ ውስጥ ይበልጥ የምትጎዳው ዩናይት ስቴትስ ናት ባይ ናቸው። ከአጭር ጊዜ በኋላ ቻይናና ዩናይትድ ስቴትስ የቀረጥ ጭማሪዎቹ የሚያስከፍሉትን ዋጋ፣ የሚያሳድሩትን ጫና በጋራ ይሸከማሉ። ከሶስት እና ከስድስት ወራት በኋላ ግን የሚከፍሉት አሜሪካውያን የችርቻሮ ነጋዴዎችና ሸማቾች ይሆናሉ። በእኛ የሂሳብ ስሌት የቻይና ኩባንያዎች የቀረጥ ጭማሪዎቹ የሚያሳድሩት ጫና የሚያሳድር የሚያደርስባቸው የ10 ከመቶ ብቻ ነው። ዘጠና ከመቶ ወይም ከዚያ በላዩን የምትወስደው ዩናይትድ ስቴትስ ትሆናለች። እንደ አንዳንድ ተንታኞች ግምት ትራምፕ ከቻይና በሚገቡ ምርቶችና ሸቀጦች ላይ በጣሉት ተጨማሪ ቀረጥ ሳቢያ አሜሪካውያን ለዕለት ውሏቸው ለሚገበዩዋቸው ሸቀጦች በዓመት የሰባት መቶ ዶላር ተጨማሪ ወጪ ይዳረጋሉ ነው የሚሉት ይ ስ ወጪና ጥቅሙን ከታሪፍና ከንግድ አኳያ ያሰሉበት መንገድ በምጣኔ ሀብት ረገድ ምንም ስሜት የሚሰጥ አይደለም። ምክንያቱ ከቻይና ጋር ባላት የንግድ ልውውጥ ከምትሸጠው የምትገዛው መብዛቱ ወይም የአራት መቶ ቢሊዮን ዶላር ልዩነት መኖሩ የዩናይትድ ስቴትስ ሸማቾች አልተጠቀሙም ማለት አይደለም። ፕሬዚዳንት ትራምፕ በበኩላቸው ተጨማሪው ቀረጥ የሚያስከትለውን ጫና ምርቶችን በአገር ውስጥ በማምረት ወይም ምርቶችን ተጨማሪ ቀረጡ ከማይመለከታቸው አገሮች በመሸመት ሊወገድ የሚችል ነው ሲሉ ይሞግታሉ። የቀረጥ ጭማሪዎችን ተከትሎም ዎል ስትሪትን የመሳሰሉ የአክሲዮን ገበያዎች ውድቀት ቢያሳዩም አንዳንድ መዋለ ነዋይ አፍሳሾች ግን ሁኔታው ያን ያህል እንዳላሳሰባቸው ተናግረዋል። Obviously, the near term and even the medium term can be painful when we try to adjust our economy to a better outcome. And so I think... ከአጭር ጊዜ ወይም እንዲያውም ከመካከለኛም ጊዜ አኳያ ጭምር ስናየው ምጣኔ ሀብታችንን የተሻለ ውጤት እንዲያመጣ ማስተካከሉ በጣም አስቸጋሪ ሊሆን ይችላል። ይሄን ነገር ትልቅ ዜና ሆኖ ይሄ ነገር ትልቅ ዜና ሆኖ ሲወጣ ብዙ ትርምስ ማየታችን አይቀርም። ይሁንና የተራዘመ የንግድ ጦርነት ለማንም እንደማይበጅ የሚናገሩት የምጣኔ ሀብት ጠበብት በአፋጣኝ ፍጥጫው እንዲያበቃ ሲሉ ሁለቱንም ወገኖች ያስጠነቅቃሉ። በምጪው የጂ ሰባት የዓለም ባለጸጋ አገሮች መሪዎች ጉባኤ ወቅት ከቻይናው መሪ ሺ ጂንፒንግ ጋር ተገናኝተው የሚነጋገሩ መሆናቸውን ፕሬዚዳንት ትራምፕ አመልክተው ይህ በእንዲህ እንዳለ ግን ዩናይት ስቴትስ ግምቱ 325 ቢሊዮን ዶላር በሚሆን የቻይና ምርት ላይ ሌላ ተጨማሪ የ25 በመቶ ቀረጥ ልትጥል የምትችል መሆኗን ጠቁመዋል። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገናኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። አሁን ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ የፕሮግራም ማሳሰቢያ አለን ለጥያቄዎ መልስ ኢትዮጵያ ውስጥ የመገናኛ ብዙሃን ነጻነት መከፈቱ ለሀገሪቱ ዴሞክራሲ ግንባታ እየዘገየ ቢሆንም አስፈላጊነቱ ጥርጥር የለውም ስለሆነም በሀገሪቱ በርካታ የራዲዮና የቴሌቪዥን ስርጭቶች እንዲሁም ጋዜጦች ሥራ ጀምረዋል። የአንዳንድ መገናኛ ብዙሃን ስርጭት ብዙ ውዥንብር ከሚነዛበት ማኅበራዊው መገናኛ ጋር ተዳምሮ የሀገሪቱን ሰላምና ደህንነት አስግቷል የሚሉ ትችቶችና ወቀሳዎች ይሰማሉ። የሥራ ፈቃድ ሰጪና ተቆጣጣሪ የብሮድካስት ባለሥልጣን እንዲሁም በሀገሪቱ ለረጅም ዓመታት የሠሩ ጋዜጠኞች ምን ይላሉ? በኢትዮጵያ ጋዜጠኝነት የሙያውን መስፈርት ተከትሎ በመከናወኑ እንዲሁም ብሮድካስት ባለሥልጣኑ ሙያው በትክክል መተግበሩ ዙሪያ ላይ ስለሚያደርገው ቁጥጥር ጥያቄዎች ካሏችሁ በአዲስ አበባ ጊዜ እስከ ፊታችን ሐሙስ ከነገ በስተያ ከሰዓት በፊት ባለው ጊዜ ወይም በዋሽንግተን ዲሲ አቆጣጠር ከነገ በስተያ ጠዋት ድረስ ላኩልን። የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው፣ የተለመደው የስልክ መስመራችን ነው። እንዲሁም በፌስቡክ አት ቪኦኤ አምሐሪክ ገጻችን ጥያቄዎቻችሁን ወይም የስልክ ቁጥሮቻችሁን አሳውቁን፣ መልሰ እንደውልላችኋለን። ስለ ተሳትፏችሁ አስቀድመን እናመሰግናለን። ለጥያቄዎ መልስ ሐኪሞን ይጠይቁ። በሰው ልጅ የተፈጥሮ ስሜት ጠባይ ምንነት የሥነ ልቦና ጤናና አለፍ ብሎም ከጤናማው ምህዋሩ ውጭ የሚታዩ ሁኔታዎችን የሚመረምር ሳምንት የተጀመረ አዲስ ቅንብር ተከታይ ነው። ይዞ የቀረበው ተከታታይ ውይይቱ የአንጎልና የስሜትን ቁረኛነት አንድን ጉዳይ አስመልክቶ በውስጣችን ያደረ ከልክ ያለፈ ወይም የተጋነነ ስሜት በማህበረሰብ ደህንነት ላይ ሊያደርስ የሚችለውን ተጽዕኖ የሚመለከቱ አወያይ ጭብጦችንም ይመለከታል። ለጥያቄዎቹ ትንታኔዎችን የሚሰጡን የዘወትር የፕሮግራሙ ተባባሪ በዚህ በዩናይትድ ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያና በህክምና ትምህርት ቤቱ የትምህርት ክፍል ኃላፊ ፕሮፌሰር ዮናስ እንዳለገዳ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ባለፈው ሳምንት ካቆመበት ይቀጥላል። ፕሮፌሰር ዮናስ፣ ይህን የጠነከረ ስሜት ዛሬ በኢትዮጵያ ውስጥ ቡድን የለየ እንቅስቃሴ ከሚታይባቸው ሁኔታዎች ጋር እናዛምዳለን። በጣም ጥልቅ የሚባል ስሜት አንዳንዶች በሚሰሩት ስራ ውስጥ ይገለጻል። የጥበብ ሙያ ውስጥ ያለ ሰው ሌላውን ነገር በሙሉ እስኪረሳ ድረስ የሚሄድበት አለ፣ ወይንም አንድ በጎ ነገር ለማድረግ ራስን እስከ መጉዳት የሚኬድበት አለ። ቀናውን እናስቀድምና ጥልቅ ስሜት ለመልካም ነገርም እንኳን ሲሆን እንዴት መያዝ ያለበት በእርግጥ ያስ ያሳስባል። ትክክል። ጥሩ ነው፣ ጥሩ ነጥብ ነው ያነሳኸው አሉላ። ጥልቅ ስሜት ብዙ ስነ ጽሑፍ አፍርቶልናል፣ ብዙ ሙዚቃ ገጥሞልናል እና የሚውልበት ለምን አላማ ዋለ ነው ዋናው እና ይሄንን ደግሞ በዚህ ላይ ብዙ ጥናት ተደርጓል በእንግሊዘኛ ኤቢሲ ሞዴል ወይም ሀለሃ ብለን ብንወስደው ሀ አንድ ሰው እንበል አንድ ከባድ የኑሮ ፈተና አጋጥመው እንበል፣ ለምሳሌ መቶ ሰዎች ከስራ ተባረሩ እንበል። በእንግሊዝኛ ወይም ሀ እንበለው ይሄ አድቨርስ ኢቨንት ወይም የኑሮ ፈተና፣ ከባድ የኑሮ ችግር ብለን እንወስደዋለን። ከዛ ይሄ የሚያስከትለው ደግሞ በእንግሊዝኛ ሲ ኮንሲኮንስ በአማርኛችን ደግሞ ሀመሮሃ ከባድ የኑሮ ፈተና ከስራ መባረር አንድ ሰው ላይ የሚያስከትለው የስሜት አይነት አለ። አንዳ ግን መቶ ሰው ከስራ ቢባረር መቶውም ከባድ ድብርት ውስጥ ይገባል ማለት አደለም። መቶው ከልክ ያለፈ እንደ እንደ ግስላ በንዴት የሚገድል ስሜት ውስጥ ይገባሉ ማለት አደለም እና ይለያያል። የመቶው ሰዎች ከመቶ ውስጥ አስሩ ምናልባት አይነ ድሮም ቢሆን እንደው የማስተርስ ዲግሪዬን ቀጥዬ ወደ ዶክተሬት ሄዳለው ብዬ የተውኩትን እንዲያውም ወደዛ መለሳለሁ ስራው አዘናግቶ የነበረ ብለው የሚወስዱ አሉ። በቀና ሊወስዱትና ወደሚያዋጣቸው መንገድ ሊወስዱ የሚችሉ አሉ። አዎ በእርግጥ ለአንድ ሁለት ቀን መናደዳቸው አይቀርም። ከዛ በኋላ ግን ወዲያውኑ ተመልሰው ወደ መደበኛ ሀሳባቸው ገብተው ኑሮዋቸውን ለመቀየሪያ እንደ ጥሩ አጋጣሚ የሚወስዱት አሉ። ሌሎች ደግሞ አለቀ፣ ይሄ የዓለም መጨረሻ ነው፣ ይሄን ስራ አጣው ማለት ምንም ተስፋ የለኝም፣ ይሄ ያለቀ ነገር ነው፣ ምንም ማድረግ አልችልም፣ ከዚህ በኋላ ተዘግቷል ብለው መኖራቸውን እስኪጠሉ የሚደርሱ ሊሆኑ ይችላሉ። አንድ አስሩ እንደሱ ሊሰማቸው ይችላል። እና ሌሎቹ ደግሞ አይ ይሄን ከስራ እንዲወጣ ያደረገው ሰውዬ ወይም ቡድን እከሌ ወይም ነከሌ ናቸው ብሎ ጠበንጃውን የሚወለውላል። ይሄ ደግሞ ሌላው የንዴት ክልክ ያለፈ ንዴት ነው። ስለዚህ ይሄ ምን ያሳየናል? መቶ ሰዎች ላይ አንድ ከባድ የኑሮ ፈተና በሚደርስበት ጊዜ ሁሉም አንድ አይነት የስሜት አይነት አያሳዩም። ይሄንን ልዩነት ያመጣው ምንድን ነው ከተባለ ኤ በአድቨርስ ኢቬንትና ሲ በኢሞሽናል ኮንሲኮንስ መሀል፣ በኑሮ ፈተና እና በከባድ የስሜት ውጤት መሀል ቢ አለ ቢ ወይም ለ ብሊፍ የአንድ ሰው ከባድ የኑሮ ፈተና ሲያጋጥመው ያንን የኑሮ ፈተና የሚመለከትበት የሚመዝንበት የሚተረጉምበት አመለካከት ቢ ብሊፍ ወይም ቲንኪንግ አስተሳሰብ የሁለቱን ግንኙነት የከባዱን ፈተና እና በስሜት ውጤት መሀል ያለውን ሞዴሬት ያደርጋል። ማለትም በሁለቱ መሀል ሆኖ የስሜቱን መጠን የሚለካው ያ ነው። ለምሳሌ አንድ ሰው ከስራ ሲባረር ከባድ ፈተና ደረሰበት። አንዱ የለም ጥሩ አጋጣሚ ነው ይሄ፣ ዶክተሬቴን ለመቀጠልበት እድል ይሰጠኛል ካለ ይሄ የሰውየው ትርጉም አሰጣጡ ኢንተርፕሪቴሽን እንግዲህ ይሄ ነው ማለት ነው። ሌላኛው ግን የለም ከዚህ ስራ ከወጣው ሌላ ምንም ተስፋ የለኝም ካለ ይሄ ሌላው አመለካከት ነው። ስለዚህ ለዚህ ነው ኤ ቢ ሲ ሞዴል የሉታል ፈረንጆቹ። በከባድ ፈተና ለአለም ለአካባቢያችን ያለን አመለካከት፣ ቢ ሲ ደግሞ የስሜቱ አይነት። በእነዚህ ሶስቱ መሀል ያለው ግንኙነት ብዙ ሰዎች አጥንተውታል። አልበርት ኤሊስ የሚባሉ ከኒውዮርክ፣ አሮን ቤክ የሚባሉ ከፔንሲልቬኒያ፣ ብዙ ብዙ ጽሁፎች። ይሄንን ደግሞ ወደ ኒውሮሳይንስ ወስደው ብዙ ምርምር የሚደረግበታል እና እርግጥ እኔ የምናገረው በግለሰብ ደረጃ ነው። አንተ በጋዜጠኝነትህ ሰፋ አድርገህ ልታየው ትችላለህ። እና በከባድ የኑሮ ፈተና የአንድ ሰው አመለካከት ፈተናን በሚመለከት ያለው አስተሳሰብ እና የስሜቱ መጠንና ጥልቀት እዚህ በሶስቱ መሀል ብዙ ግንኙነት እንዳለ እናቃለን። መልካም ፕሮፌሰር ዮናስ አንዳንዶችን ነገሮች ፈታ ፈታ አድርገን ለአድማጮቻችን ከገዛ ራሳቸው አጋጣሚዎችና ሁኔታ በዙሪያቸው ካሉ ነገሮች ጋር ቀደም ብዬ በመንደርደሪያ እንደጠቆምኩት ደግሞ በአገር ደረጃ ብዙዎች የሚጋሩት ስሜት ሲሆንና ያ ስሜት የሚግለበለብን በለው ብዙም ቆም ብሎ የማሰብ እድል ሳይኖር በዛ ስሜት ተገፋፍቶ ተመርቶ እርምጃው ሲወሰድ ከሚያመጣቸው ሁኔታዎች ጋር ለብዙዎች በሚጠቅም መልኩ እንድናዛምድ እንሞክራለን። መሠረታዊ ጥያቄዎች ግን ላስቀድማ። አንዱ ወደ ኋላ ይመልሰንና ይሄ ስሜት በሚል አንድ ቃል የምንገልጸው ሰዎች የተሰማቸውን ነገር ለመለያነት የምንጠቀምበት በስሜት ህዋሶቻችን የሚገለጸውንም ሊጨምር ይችላል። በራሱ በስነ አእምሮ አለም እንደምን ለሌሎች ሊተረጎም ይችላል። ስሜት ምንድን ነው ቢባል እንዴት አድርገን ልንገልጸው እንችላል? የሚቀጥለው ጥያቄ እርሶ ረጅም ጊዜ ያጠኑትንም ጉዳይ ይመለከታል። ወደ እሱ እንዲወስደን እናርግ። እንግዲህ ስሜት ወይም ኢሞሽን በእንግሊዝኛ ቋንቋ ይሄ በየአገሩ በሁሉም ባህል እንዴት አይነት ስሜቶች አሉ የሚለው ብዙ አጥንተዋል። አንትሮፖሎጂስቶች የተለያዩ ሰዎች እና ይህንን ያጠኑት የሰውን ፊት በማየት ነው። አንዱ የተጠናው አንድ ሰው ደስ ሲለው ፊቱ ላይ የሚታይ ነገር አለ። ሲያዝን ፊቱ ላይ የሚታይ ነገር አለ፣ ወይም ፊቷ ላይ ይታያል ሲከፋው ስትናደድ ወይም ሲናደድ አንድ ሰው ፊቱ ላይ ወይም ፊቷ ላይ የሚታይ ነገር አለ። ይሄንን ፌሻል ኤክስፕሬሽን የፊት ላይ ያለውን ሁኔታ በማየት አንድ አራት አምስት የሚሆኑ ስሜቶች መሰረታዊ ስሜቶች ተብለው የሚታወቁ አሉ በጥናት ተደርገው እና ያው ጥላቻ፣ ደስታ፣ ሀዘን ነው። እና እነዚህ ነገሮች ከሰው ልጅ ለመኖር ለምሳሌ አሁን የስጋት ስሜት ለዱሮ ለሰርቫይቫል ያስፈልግ ነበረ ነው የሚሉት። አሁን ለምሳሌ እንበል አንዳንድ ሰዎች በደንብ እየተዝናኑ እያሉ በቃ ኑሯቸው ተስተካክሎ ሁሉ ነገር መስመር ይዞላቸው እየሄደ ውሃ ዳር እየተዝናኑ፣ በድንገት እንደው እንደ መብረቅ የሚመታ ከፍተኛ የሆነ የጭንቀት ስሜት ውስጥ ይገባሉ። አሁን ፕሮፌሰር ስቲፈን ሄይዝ በቴድ ቶክ ላይ ያቀረቡት አለ ራሳቸው ያ ፈተና እዛ ውስጥ ይህንን ስሜት ያጠኑ ሰው ራሳቸው ይሄ ችግር ነበራቸው። በድንገት ልባቸው በጣም ይመታል፣ የዓለም መጨረሻ ተሆነ የሚሰማቸው በድንገት ከባድ እንደው የሚያጥለቀልቅ የፍርሃት ስሜት ውስጥ ይገባሉ። እና ይሄ በፈረንጆቹ ፓኒክ አታክ የሚባለው ይሄ ችግር ነበራቸው። ፕሮፌሰር ስቲቨን ሄይዝ በአደባባይ የተናገሩት ነው። እና ምንድን ነው በእሳቸውም በሌሎችም ጥናት የተረዳ ነው። የሰው ልጅ ለምሳሌ አሁን ኑሮው ደረጃ ጥሩ ባልነበረ ጊዜ፣ ለምሳሌ እንደው አንበሳውም ጅቡም ያለበት ጫካ አካባቢ በሚኖርበት ጊዜ ይሄ ድንገት ፍላይት ኦር ፋይት ደንብሮ ደንግጦ ለማምለጥ የሚመጣ ስም በደመነፍስ የሚመስል ምላሽ ነው። በዚያው ቅጽበት የሚሰማ ልክ ነው፣ ከእሱ ሮጦ ለማምለጥ ይጠቅማል። አንዳንድ ሰው እንዴት ብዬ ግድግዳውን እንደዘለልኩት አላውቅም ወታደሮቹ ሲያሳድዱኝ ትልቅ ግርግዳ ዘልዬ ከአንዱ አጠር ወጥቻ ያለው የሚሉ ሰዎች ያጋጠሙኝ አሉ እና ይሄ ፍላይት ኦር ፋይት ለመዳን እና ራስን ለመጠበቅ ሰውነታችን ተፈጥሮ ያዘጋጀችው ነገር ነው። ነገር ግን አገር ሰላም ሆኖ ይሄ ስሜት ሲመጣ ነው እንግዲህ እንደ ችግር የሚሆነው ይሄ ፓኒክ ዲስኦርደር የሚባለው። ፕሮፌሰር ስቲቨን ሄይስ የሚገልጹት እና ስሜት ብዙ ጥቅም አለው አንዳንዴም ምልክት ነው አንድ ነገር እየተካሄደ እንዳለ እና እርምጃ እንድንወስድ የሚያበረታታ ነው። ለምሳሌ አሁን ፈተና በምንወስድበት አካባቢ ፈተና የዛሬ ሳምንት ኖሮ ሰሞኑን እንደዝም ብዬ አስረሽ ምቹ ላድርግ ብል አንድ ሰው ውስጥ ውስጡን ይቆረቁረዋል። ስጋት ሌሊት እንቅልፉ ሊቀሰቅሰው ይሻል። ይሄ ምልክት ነው እንዲያጠና ግለሰቡ ወይም እንድታጠና ዩኒቨርሲቲ ተማሪ ከሆነ የለም እስቲ እንደ ለአንድ ሳምንት ቤተ መጽሀፍት እየሄድኩ ለስራ ሌላው ደግሞ ምናልባትም ብዙ ሰዓት ከመቀመጥ ቁጭ ብሎ ከማጥናት የጭንቀት ስሜት ሲመጣ፣ ኦኬ ይሄ ስሜት ምልክቱ ምናልባት የጀ ስፖርት እንደሰራ ምልክት እየሰጠኝ ነው። እንደዚህ እንደዚህ አይነት ነገሮች አስፈላጊም ሊሆን ይችላል እና ይሄ ተፈጥሮ ድለችን ነው እና በእንግሊዝኛ ደብሌጅ ስወርድ ይባላል በሁለቱም በኩል ይቆርጣል። ም ሊሆን ይችላል። አድማጮች የዛሬው ሐኪሞን የጠይቁ ፕሮግራም አላበቃም፣ በመጪው ሳምንት ይቀጥላል። ለአሁን ግን ፕሮፌሰር ዮናስ እንዳለንና አሉላ እናመሰግናለን። አሁን ወደ ንግድና ምጣኔ ሀብት የዛሬው የንግድና ምጣኔ ሀብት ክፍለ ጊዜ በመጀመሪያው ዘገባው ወደ መቀለ ይወስደናል። በመቀለ ኢንዱስትሪ ፓርክ ውስጥ ሥራ ከጀመሩ ኩባንያዎች ሁለቱ ምርት ወደ ውጭ መላክ ጀምረዋል። በመጪው ሰኔ ውስጥም አንድ ሌላ ኩባንያ ምርቱን መላክ እንደሚጀምር የፓርኩ ሥራ አስኪያጅ አቶ ጎይቶም ገብረ ኪዳን ተናግረዋል። ፓርኩ በሙሉ አቅሙ ወደ ማምረት ሲገባ አስር ሺህ የሥራ እድሎችን እንደሚፈጥር ተገልጿል። ሙሉ ጌታ አጽብሃ ከመቀለ ተጨማሪ አለው። በመቀለ ኢንዱስትሪ ፓርክ ውስጥ የሚሰራው በትናንትና እለት የተመረቀው የአልባሳት ሸቀጦች አምራች የሆነው ኬፒአር የሚባል መሰረቱ ህንድ የሆነ ኩባንያ ቲሸርቶች እያመረተ ወደ አሜሪካ እየላከ መሆኑ ተገልጿል። ከሰባት መቶ በላይ ሰራተኞች ያሉት ይህ ኩባንያ ስራ ከጀመረ አንስቶ በሁለት ዙር ከሁለት መቶ ሺህ በላይ አልባሳት ለውጭ ገበያ መላኩ ተገልጿል። ኬፒአር ኢትዮጵያ ውስጥ መዋዕለ ንዋይ ማፍሰስ የጀመረው ባለፈው አመት ወደ ኢትዮጵያ በገባም በሰላሳ ስድስት ሰአታት ውስጥ መሆኑን የኩባንያው መስራችና ሊቀመንበር ኬይፒ ራምስል ተናግሯል። ከአስራ ሶስት ወራት በፊት ሚያዚያ ሁለት ሺ አስራ ስምንት ነበር ለመጀመሪያ ጊዜ ኢትዮጵያን የጎበኘሁት ከሁለት የድርጅታችን የቦርድ አባላት ጋር በመሆን በአዲስ አበባ፣ ኮምቦልቻና መቀለ ጎብኝተን ነበር። በኢትዮጵያ በነበረኝ ቆይታ በ36 ሰዓታት ነበር በዚህ ሀገር መዋለ ነዋይ ማፍሰስ እንዳለብኝ የወሰንኩት። የአልባሳት ፋብሪካችንም እዚህ ከተማ ውስጥ መሆን እንዳለበት ውሳኔ ላይ ደረስኩ። አሁን ከ13 ወራት በኋላ እዚህ ቦታ ላይ ሁለት ሼዶች አሉን፣ 700 ሰዎችም ስራ እድል ፈጥረናል ነው ያሉት። ከፋብሪካው ሰራተኞች የሚበዙ ሴቶች መሆናቸውን ራምሰል ገልጿል። ከኤፒአር ስራ የጀመረው በ2.5 ሚሊዮን ዶላር የመነሻ ካፒታል ሲሆን ስራውን የማስፋፋት ፍላጎት እንዳላቸውም የኩባንያው ሊቀመንበር አመላክቷል። ኬፒያር በአጭር ጊዜ ውስጥ ወደ ምርት ከገቡ የፓርኩ ፋብሪካዎች አንዱ መሆኑን የመቀለ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ጎይቶም ገብረ ኪዳን ተናግሯል። እዚ ኩባንያ እዚ ዳርጋ ሓሙሽተ ወርሒ ትምቅስቃስ ካብ ጅምር ይህ ኩባንያ ወደ ስራ ከገባ አምስት ወራት ሆኖታል። ቶሎ የጀመሩ ከምንላቸው ኩባንያዎች አንዱ ነው። ሁለት ሼዶዎች አሉት። በሙሉ አቅሙ መስራት ሲጀምርም አንድ ሺ አምስት መቶ ዜጎች የስራ እድል ይፈጥራል ብለዋል። ኢንዱስትሪ ፓርኩ ያሉትን አስራ አምስት ሼዶዎች በሙሉ በባለሀብቶች መያዛቸውን የገለ የገለጹት አቶ ጎይቶም ሁሉም ሼዶች ወደ ስራ ሲገቡ ከ1 ሺህ በላይ የስራ እድሎች እንደሚኖሩ ተናግሯል። ኦቨሮል ናፍቲ ኢንዱስትሪ ፓርክ ንመጥ ከለና ዓሰርተሓሙሽተ ሸድ ይዘለና በጠቅላላ ወደ ኢንዱስትሪ ፓርኩ ስንመጣ አስራ አምስት ሼዶች አሉ፣ ሁሉም ተይዟል። ወደ ስራ የመግባት ግን ገና ይቀራል። ሶስት ፋብሪካዎች ናቸው ወደ ስራ የገቡት። አንዱ የተመረቀው ኬፒአር ነው። ሁለተኛው ደግሞ ኤስኤም የተባለው ድርጅት ነው። በተደጋጋሚ ወደ ውጭ ምርቶች ይልከዋል። አንድ ነጥብ ሁለት ሚሊዮን ዶላር ገቢም አስገኝቷል። ሌላኛው ደግሞ ስታርተር ሞር የተባለ ኩባንያ ነው። ሰባት ሼዶች የያዘ ነው። በሁለት ሼዶች የተግባር ስራና ስልጠና ጀምረዋል። በቀጣይ ወር ወደ ውጭ መላክ ይጀምራል። ወደ ስራ ያልገቡ ድርጅቶች ወደ ስራ እንዲገቡ ጫና እናደርጋለን። ቶሎ ለመግባት እየተዘጋጁ እንዳሉም ያረጋገጥልናሉ ነው ያሉት። በሌላ በኩል ደግሞ ኢትዮጵያ ውስጥ ንዋይ ለማፍሰስና ምርት ላይ ለመሰማራት ባለፉት ዘጠኝ ወራት ከሁለት ቢሊዮን ተኩል በላይ ዶላር ካፒታል ያስመዘገቡ የውጭ ባለሀብቶች እና ድርጅቶች የኢንቨስትመንት ፍቃድ መውሰዳቸውን የኢትዮጵያ ኢንቨስትመንት ምክትል ኮሚሽነር አቶ አንተነህ አለሙ አመላክቷል። የኢንቨስትመንት ፍሰቱ እንግዲህ ባለፉት ዘጠኝ ወራት አካባቢ በአጠቃላይ ፊገሩን ብንመለከተው ወደ ሁለት ነጥብ አምስት ቢሊዮን ዩኤስ ዶላርስ አካባቢ ነው በአጠቃላይ ወደ ኢትዮጵያ የገባው። ይህ ፊገር ማለት በእርግጥ ካለፈው ተመሳሳይ አንጻር ጋር ሲነጻጸር የተወሰኑ ልዩነቶች ሊኖረው ይችላሉ በፊገር ደረጃ ግን ካለው ንባራዊ ሁኔታ አንጻር በተለይም በአንዳንድ አካባቢዎች ካለው የጸጥታ ችግር አንጻር ስንመለከተው ይሄ ፍሎ ቀላል የሚባል አይደለም። በጣም ሲግኒፊካንትሊ የሚያበረታታ አይነት ፊገር ነው ያለው። በተለይም በመንግስት ደረጃ እየተወሰዱ ያሉ ሪፎርሞችም የኢንቨስተሮችን ፍላጎት ቀል በማሳብ ደረጃ ቀላል ሚና አይደለም የተጫወቱት። የበለጠ ደግሞ የሴኪሪቲ ኮንዲሽኖች እየተሻሻሉ በሄዱ ቁጥር ያለው ኢንቨስትመንት ኢንፍሎ በጣም ሲግኒፊካንትሊ እንደሚጨምር ነው ኤክስፔክት የምናረገው። አሁን ያለውን በአጠቃላይ አበረታሽ ነው ብለን መውሰድ እንችላለን። ከኤርትራ ጋር የተፈጠረውን ሰላም ለኢንቨስትመንት ፍላጎት መጨመር አስተዋጽኦ ማበርከቱም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለ። ሙሉጌታን አመሰግናለሁ ለዘገባው። የንግድና ምጣኔ ሀብት ክፍለ ጊዜ ይቀጥላል። ተከታዩ ቅንብር ወደ ኢትዮጵያ አየር መንገድና ወደ ቦይንግ ታሪክ ይወስደናል። የቦይንግ 737 ማክስ 8 ጄት 157 ሰው ይዞ ቢሾፍቶ አቅራቢያ ከወደቀና ያንን ዓለምን የናጠ ሐዘን ካነገሰ አንስቶ ሁለት ወራት ቢቆጠሩም ንግግሩ ግን እስካሁን አላባራም። ከቢሾፍቱ አደጋ በኋላ በዓለም ዙሪያ ያሉ የአቪዬሽንና የበረራ ተቆጣጣሪ ባለሥልጣናት ቦይንግ 737 ማክስ 8 ጀቶቻቸውን ከአየር ላይ አውርደዋል። የሌሎች አየር መንገዶችም መሰል ጀቶች ከየጣቢያዎቻቸው እንዳይነሱ ወይም ወደዚያ እንዳያርፉ፣ ከናካቴውም በአየር ግዛቶቻቸው ላይ እንዳይበሩ አግደዋል። በዓለም ግዙፉና ኃያሉም እንደሆነ የሚነገርለት የቦይንግ እናት አገር የሆነችው ዩናይትድ ስቴትስ እርምጃውን ለመውሰድ የመጨረሻዋ ብትሆንም ያ እርምጃ ለማክስ ስምንትና ዘጠኝ ጄቶች ተመልሶ ወደ አየር ላይ ላለመውጣት እስካሁን ባለው ጊዜ እስከ ተለዋጭም ውሳኔ መደምደሚያ ሆኗል። የቦይንግ የገበያ አክሲዮን ዋጋዎች በተከታታይ ለማሽቆልቆል ተገደዋል። የኩባንያው የባለድርሻዎች ድርሻዎች፣ ቦርድና መላ ሥራ አመራሩ የማክስን ሶፍትዌር በማሻሻልና በእጅጉ የተጎዳው የቦይንግ ገጽታ ተመልሶ ሙሉ ተቀባይነቱን ሊቆናጠጥ በሚችልባቸው ሁኔታዎች ላይ በብዙ እየተጨነቁ ናቸው። ለቦይንግ ልዩ ፍቅርና ክብር እንዳላቸው ደጋግመው የሚናገሩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን ባወጡት የትዊተር መልእክት ምክር አዘል ሐሳብ አስፍረዋል። እኔ የቦይንጉን ኃላፊ በሆን ኖሮ ጄቱን አስተካክዬ አንዳንድ ድንቅ የሆኑ ተጨማሪ ጥበቦችን አክዬበት ሌላ አዲስ ስም ሰጥቼ አወጣው ነበር። የእርሱን ያህል የተጎዳ ሌላ ማንም የለም ብለዋል። ፕሬዝደንት ትራምፕ አክለው፣ በነገራችን ላይ ትራምፕ ራሳቸውን ቢሆኑ ነጋዴ ሳሉ ትራምፕ ሸትል የሚባል አጭር ጊዜ የቆየ የአየር መንገድ ነበራቸውና ያኔ የቦይንግ ደንበኛም ነበሩ። ከቦይንግ ኩባንያ ታሪካዊና ነባር ደንበኞች መካከል አንዱ የሆነው የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ ተወልደ ገብረ ማርያም ሰሞኑን በተለያዩ ዓለም አቀፍ መገናኛ ብዙኃን ተጠይቀው ቦይንግ የጀቶቹን ሙሉ የበረራ ስርዓት መልሶ እንዲፈትሽ መክረዋል። አቶ ተወልደ ኤንቢሲ ከሚባለው የአሜሪካ የቴሌቪዥን አውታር ጋርም ትናንት በተለይ ባደረጉት ቃለ ምልልስ የኢትዮጵያ አየር መንገድ ቦይንግ ማክስ ኤይት ጀቶቹን መልሶ ወደ አየር ላይ ስለማውጣቱ በእርግጠኛነት መናገር እንደማይችሉ አመልክተዋል። ካበረር ነውም ብለዋል አቶ ተወልደ እኛ ሙሉ መተማመን ካደረብን፣ አብራሪዎቻችንን ማሳመን ከቻልን፣ ከሁሉም በላይ ግን ተጓዥ ደንበኞቻችንን ማሳመን ከቻልን በኋላ ነው ማለታቸውን ኤንቢሲ ዘግቧል። የምናበረውም ከሆነ እኛ የመጨረሻዎቹ ነው የምንሆነው። አውሮፕላኑ በኢትዮጵያ አየር መንገድ ተመልሶ ይበራል ብዬ ሙሉ በሙሉ መናገር አልችልም። የኢትዮጵያ አየር መንገድ ከቦይንግ ላይ ከገዛቸው 29737 ማክስ 8 ጀቶች አምስቱን ተረክቦ መልሶ እስካወረዳቸው ጊዜ ድረስ አገልግሎት ሲሰጥባቸው ቆይቷል። ከዚህ የአቶ ተወልደ መግለጫ በመነሳት የቀሪዎቹ 28 ጀቶችና የግዢው ውል ዕጣ ፈንታ ምን ይሆን ይሆን? በእርግጥ የአየር መንገዱ የአሜሪካ ገበያው አለመጎዳቱን ዝናና ክብሩም አለመቀነሱን በቅርቡ ያነጋገርኳቸው አንድ የአሜሪካ ቢሮ ኃላፊ ነግረውኛል። ይህንን ርዕስ ይዤ በሌላ ዝግጅት እመልሳለሁ። ከንግድና ምጣኔ ሀብት በዚሁ እንውጣ። የዛሬ ዝግጅታችንም በዚሁ ተጠናቀቀ። የተከበራችሁ አድማጮች አብራችሁን ስለ ቆያችሁ እናመሰግናለን። ከእኛ ቀጥሎ ትግርኛ ይቀርባል። Deni, am să-l